ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ ፕሮግራም አሁን ጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ መያድና አንድነት የውህደት ጉባኤያቸውን ከማካሄዳቸው በፊት መያድ አሉበት ያለውን ጉድለቶች እንዲያሟላ አለ። አንድነትና መያድ በበኩላቸው የቦርዱ እርምጃ ውህደቱን ለማሰናከል ሆን ተብሎ የተፈጸመ ነው ሲሉ ከሰዋል። የዕለቱ ዋቢ ርዕስ ይመለከተዋል። የአፍሪካ ሀገሮች ለሰላም ጥበቃ ፈጥኖ ደራሽ ኃይል ለመስረት የሚያግዛቸው ለሚመጡት ከሶስት እስከ አምስት ዓመታት ባሉት ጊዜ ውስጥ በየአመቱ የአንድ መቶ አስር ሚሊዮን ዶላር ወጪ የምትመድብ መሆኗን ዩናይትድ ስቴትስ ይፋ አድርጋለች። በዚህም ላይ ዝርዝር ዘገባ አለን። ጤና ስጥልን ክብራትና ክብራን አድማጮች እንደምናመሻችሁ የዛሬ ሐሙስ ነሐሴ 1 2006 ዓ ም ስርጭታችንን ከዋሽንግተን ዲሲ ስቱዲያችን ይዘን ቀርበናል። አስተናጋጃችሁ አሉ አከበድንኝ ደሳሌ መኮንን ፕሮግራሙን ይመራልናል። ኦድሬስ ሪከስ ለቴክኒክ ምህንድስናው ተሰይሟል። አሁን ለቀዳሚው የዓለም ዜና ቆንጅታየ ጤና ስጥልኝ እንደምናመሻችሁ በአይነቱ የመጀመሪያ የሆነው የዩናይትድ ስቴትስና የአፍሪካ መሪዎች ስብሰባ ንግድና መዋለ ነዋይን በማስፋፋትና ጸጥታን በማጠናከር ጉዳዮች ላይ ከመከረ በኋላ ትናንትና ተጠናቋል። በዚህ የ አርባ ዘጠኝ የአፍሪካ ሀገሮች በተጋበዙበትና ና አርባ ስድስቱ በተገኙበት ጉባኤ ላይ ቀደም ሲል በእቅድ ያልተነገረና ታይቶ በማይታወቅ ሁኔታ የ ሰላሳ ሰባት ቢሊዮን ዶላር የንግድና የኢንቨስትመንት ቃሎች ተገብተዋል። ውሎች ተፈርመዋል። በጸጥታ ጉዳይ ይ ላይ የሚመደበው በአሜሪካና በአፍሪካ መንግስታት መካከል በመጪዎቹ አምስት ዓመታት ውስጥ ስራ ላይ የሚውለው ገንዘብ በናይጄሪያ ቦኮ ሃራምን በሶማሊያ አልሸባብን እንዲሁም የሳህልን ጽንፈኛ ቡድኖች የመሳሰሉ ድርጅቶችን ለመዋጋት የሁከትና የግጭቶችን አዝማሚያዎች ለማስወገድና ለመከላከል የሚደረጉ ጥረቶችን ለማገዝ እንደሚውል ተነግሯል። ከዚህ ወጪ ውስጥ ዩናይትድ ስቴትስ መንግስት በየአመቱ 110 ሚሊዮን ዶላር እንደሚሸፍን የተገለጸ ሲሆን የአፍሪካን ሰላም አስከባሪ ጥረት ለማጠናከርም ድጋፍ እንደሚደረግ ፕሬዚደንት ባራክ ኦባማ ተናግረዋል። አድማጮቻችን ከምሽቱ ሶስት ሰዓት ስርጭታችን ላይ የመሪዎቹን ጉባኤ የተመለከተ ዘርዘር ያለ ዘገባ ይኖረናል። ከሰባት ወራት በላይ በጎሳዎች ብጥብጥ ስትታመስ የከረመችው ደቡብ ሱዳን ከባድ ሰብአዊ ቀውስና ምናልባትም የተስፋፋ የሀገር ውስጥ ግጭት ተደቅኖባታል ሲሉ አንድ ከፍተኛ የተባበሩት መንግስታት ባለስልጣን ተናገሩ። ኤድመንድ ሞሌት ለድርጅቱ የጸጥታ ጥበቃ ምክር ቤት ትናንት ረቡዕ ባሰሙት ንግግር ደቡብ ሱዳን ያለባት ሰው ሰራሽ ቀውስ ነው። ለቀውሱ ተጠያቂዎቹ ደግሞ መፍትኄ ፍለጋው ላይ ዝግ ብለዋል ሲሉ ተናግረዋል። የጸጥታ ምክር ቤቱ ተወካዮች በሚቀጥለው ሳምንት ወደ ደቡብ ሱዳን ይጓዛሉ። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ በኢቦላ ወረርሽኝ ምክንያት በሀገራቸውና በሌሎችም የምዕራብ አፍሪካ ሀገሮች በብዙ መቶዎች የተቆጠሩ ሰዎች መሞታቸው በመቀጠሉ ምክንያት በሀገራቸው አስቸኳይ ጊዜ አውጀዋል። ሚስ ሰርሊፍ ትናንት ረቡዕ ማታ ለሀገራቸው ሕዝብ ባሰሙት ንግግር ላይቤሪያ የሕዝቧን ሕይወትና የሀገር ደህንነቷን ለመጠበቅ ልዩ እርምጃ አስፈላጊ ሆኖ ከተገኘም አንዳንድ መብቶችንና ጥቅሞችን ማገድን ጨምሮ መውሰድ ይኖርባታል ብለዋል። ከሚወሰደው እርምጃ ውስጥ አንዱ በወረርሽኙ የተጠቁ አካባቢዎችን ማጠርና የሰዎችን እንቅስቃሴ መገደብም ጭምር ሊኖርበት እንደሚችል ተጠቁሟል። የአጎራባች ናይጄሪያ የቦኮ ሀራም ተዋጊዎች ትናንት ረቡዕ የድንበር ከተማችንን አጥቅተው አስር ሰዎች ገደሉ፣ አንድ ልጅ ጠልፈው ወስደዋል ሲሉ የካሜሩን ባለስልጣናት አስታውቀዋል። ነውጠኞቹ ዛጋጉ በምትባል ከተማ ዘጠኝ ሲቪሎችንና አንድ ወታደርን በጥይት ገድለዋል ሲሉ የካሜሩን ፖሊሶች አስታውቀዋል። የተጠለፈችው ህጻን የአካባቢው የጎሳ መሪ ልጅ መሆኗን የመንግስቱ መገናኛ ብዙሀን ዘግቧል። በመጨረሻም የግብጽ ባለስልጣናት በእስራኤልና በሐማስ መካከል ስምምነት እንዲደረስ ጥረታቸውን ካይሮ ላይ ቀጥለዋል። ለጋዛ ሰርጥ የታወጀው ደከም ያለው የሶስት ቀናት ተኩስ አቁም አንድ ቀን ባልሞላ ጊዜ ውስጥ ያበቃል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂ ይታየን፣ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች፣ አሁኑ ወደ ቀዳሚ ዘገባ ነው የምናልፈው። የኢትዮጵያ ብሔራዊ ምርጫ ቦርድ መያድና አንድነት የውህደት ጉባኤያቸውን ከማካሄዳቸው በፊት መያድ አሉበት ያለውን ጉድለቶች እንዲያሟላ አሳሰበ። አንድነትና መያድ በበኩላቸው የቦርዱ እርምጃ ውህደቱን ለማሰናከል ሆን ተብሎ የተፈጸመ ነው ሲሉ ከሰዋል። መለስካቸው አማሃ ከአዲስ አበባ ያጠናቀረውን ዘገባ አሁን ያቀርብልናል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ጽህፈት ቤት ሰኔ 26 ቀን 2006 ዓ ም ወንድሙ ጎላ ገብሩ የጽህፈት ቤቱ ምክትል ዋና ኃላፊ የአገልግሎቶችና የግንኙነት ዘርፍ ፊርማና ማህተም ያረፈበት ደብዳቤ ለመላው ኢትዮጵያንን ድርጅት መኢአድ ጽፏል። ደብዳቤው በግልጽ እንዳሰፈረው መኢአድ ከአንድነት ለዴሞክራሲና ለፍትህ ፓርቲ ጋር የውህደት ጉባኤ የሚያደርግ መሆኑን አሳውቆ የራሱን ጠቅላላ ጉባኤ እንደሚያደርግ መግለጹን ያስታውሳል። ከቦርዱ የተላከው ደብዳቤም ቀጥሎ እንዲህ ይላል። ይሁንና ፓርቲው ሐምሌ 14 ቀን 2005 ዓ ም ያካሄደውን ሶስተኛ መደበኛ ጠቅላላ ጉባኤ አንደኛ ምልአተ ጉባኤ ሳይሟሉ የተካሄደ በመሆኑ፣ ሁለተኛ ፓርቲው አሻሽሎ ባቀረበው የመተዳደሪያ ደንቡ ጠቅላላ ጉባኤ አባላት ምን ያህል እንደሆነ ያልተቀመጠ በመሆኑ ቦርዱ ህዳር 6 ቀን 2006 ዓ.ም ባካሄደው መደበኛ ስብሰባው ፓርቲው ጉድለቶቹን አሟልቶ እንዲያቀርብ መወሰኑና ለፓርቲውም ይኸው እንደተገለጸለት ይታወቃል። ሆኖም ፓርቲው ላይ የተገለጹትን ጉድለቶች አሟልቶ እንዳላቀረበ ለመገንዘብ ችለናል። በመሆኑም ፓርቲው ከአንድነት ጋር ከሚያደርገው የውህደት ጉባኤ አስቀድሞ ጉድሎቶቹን ያሟላ ዘንድ እናሳስባለን ይላል የመያድ ሊቀመንበር አቶ አበባው መሐሪ። ከአንድ ዓመት በፊት የተካሄደው የፓርቲያቸው ጉባኤ አለን ከን እንደተከናወነ የምርጫ ቦርድን ታዛቢዎች ዋቢ በማድረግ ይናገራሉ። ሁለት የምርጫ ቦርድ ተወካዮች፣ ኃላፊዎች ሁለት ቀን በተገኙበት ስብሰባው ተካሂዷል። ስብሰባው ከስድስት መቶ ሦስት መቶ ዘጠና ሰው ተገኝቷል። እነሱ ቆጥረው አረጋግጠዋል። አረጋግጠው ሁለት ሰው ሁለት ቀን አብረውን አሉ። ያልተሟላ ቢሆን ኖሮ እነሱ አቁሞ አልተሟላምና ይሄ ሊሆን አይችልም ባሉን ነበር። ይሄን አላሉንም። አብረውን አመስግነን ተመሰጋግነን የተለያየ ነው። አቶ አበባው ጨምረው እንደገለጹት ቦርዱ አለ የሚለው ጉድለት እንደሌለ በጽሕፈት ቤቱ ተገኝተው እንዳስረዱና ከጽፈት ቤቱ ኃላፊዎች ጋር ከስምምነት ደርሰው ነበረ ስለሆነም ይህን የቦርዱን እርምጃ በመቃወም ለአባሎቻችን አሳውቀናል ብለዋል። በተለያዩ ሰላማዊ የትግል ዘዴዎች ቦርዱን ለማስገደድ ፓርቲያቸው እርምጃዎችን እንደሚወስድም ተናግረዋል። ለዓለም አቀፉ ማህበረሰብ ጥሪ እንደሚያደርጉ ያስታወቁት አቶ አበባው ለጠቅላይ ሚኒስትሩ ጽሕፈት ቤትና ለኢትዮጵያ የሕዝብ ተወካዮች ምክር ቤትም አቤቱታቸውን ማቅረባቸውን ገልጸው ምርጫውን ለኢትዮጵያ ሕዝብ እተወዋለሁ ብለዋል። ስለሆነም በነሐሴ ወር መጀመሪያዎቹ ቀናት ላይ ሊካሄድ ታቅዶ የነበረው የውህደት ጉባኤ በቦርዱ አስገዳጅነት ሊካሄድ አልቻለም ሲሉ አስረድተዋል። እኛ ነሐሴ ሶስትና አራት ውህደቱን ለማድረግ ፕሮግራም ይዘን ነበረ። ሁለቱም ፓርቲዎች አባሎቻቸውን ከክፍለ ሀገር ከሰባት መቶ በላይ የሆኑ አባላቶችን ጠርተው ነበር። ነገር ግን የምርጫ ቦርድ ሰው እንደማይልክልን ስላረጋገጠ እነዚያ ሰዎች ባሉበት እንዲቆዩ መልእክት አስተላልፈናል። እንደገና ይህም ተገደን ነው። ከፕሮግራማችን ውጭ ነው። ምርጫ ቦርድ አስገድዶ ስላደረገብን ነው። የአንድነት የዲሞክራሲና ያለፍት ፓርቲ ፕሬዚዳንት አቶ ግዛቸው ሽፈራውም የኢትዮጵያ ምርጫ ቦርድ ከዓመት በፊት የተከናወነንና የራሱ ልዑካን በስፍራው ተገኝተው የታዘቡትን ጉባኤ ጉድለት አለው ብሎ ዛሬ ማንሳቱን አልተቀበሉትም። ምልአተ ጉባኤውን ብቻ አይደለም የሚደረገውን የምርጫ ሂደት የአብዛኛ ድምፅ መሆኑን፣ ምን ያህል ድምፅ ታቅቦ እንዳለ፣ ምን ያህል የተቃወመ እንዳለ በያንዳንዱ ቦት ላይ ይህን ሁሉ ይመዘግባሉ። ስለዚህ ይሄ መረጃ ባለበት ሁኔታ ምርጫ ቦርድ በነሐሴ በተሻምስ ያካሄደውን ጠቅላላ ጉባኤ መያድ ሊያጸድቀው ይገባል በምልዓተ ጉባኤ። ስለዚህ ይሄ የራሳቸው ሪፖርት እያለ ይህንን ሁኔታ እንደ ጥያቄ ማቅረብ እኛ የምናየው የውህደቱን ሂደት ለማደናቀፍና እንዳይካሄድ ለማድረግ ነው። አቶ አበባው እንደሚሉት ከሆነ የምርጫ ቦርድ ኃላፊዎች ከሶስት ዓመታት በፊት በፓርቲው አባላት ውሳኔና በፍርድ ቤትም ውሳኔ ከምዕያድ የተባረሩት አባላትን ወደ ምዕያድ እንዲመለሱ ጥያቄ አቅርበውላቸዋል። በአቶ አበባው አባባል ይሄ የቦርዱ ሥልጣን አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ቀጣዩ የመጽሔት ርዕስ እናልፋለን። የአፍሪካ ሀገሮች ለሰላም ጥበቃ ፈጥኖ ደራሽ ኃይል እንዲመሰርቱ ዩናይትድ ስቴትስ ለሚመጡት ከሶስት እስከ አምስት ዓመታት ባሉት ጊዜያት በየዓመቱ የ110 ሚሊዮን ዶላር ወጪ እንደምትመድብ ተገለጠ። ትናንት የ50 አፍሪካ ሀገሮች መሪዎች ጉባኤ ሲጠናቀቅ ነበር ፕሬዚዳንት ኦባማ እቅዱን የገለጹት። ፓምዳ ኪንስ ያጠናቀረችውን የዚህን ዘገባ ዝርዝር ትስታበላቸው ታቀርበዋለች። ከናይጄሪያው ቦኮ ሀራም እስከ ሶማሊያው አልሸባብ የአፍሪካ ሀገሮች አክራሪ ነውጠኛ ቡድኖች የሚያደርሱባቸው ጥቃትና ብጥብጥን ለመገደብ እየታገሉ ነው። በአስተርጓሚ የተናገሩት የአፍሪካ ሕብረት ሊቀመንበር መሐመድ ኡልድ አብድል አዚዝ ነውጠኞቹ የሚያደርሱት ጥቃት ለአህጉሪቱ ከባድ ፈተና ነው ብለዋል። ሰላምና ጸጥታን አስመልክቶ ከባድ ፈተና ገጥሞናል የታጠቁ ኃይሎች ግጭት፣ የመሳሪያ ዝውውር፣ ወንጀል ለመፈጸም የተደራጁ፣ ብርቅዬ የዱር እንስሳት ህገ ወጥ ንግድ፣ ህገወጥ የመሳሪያ ሽያጭ፣ ያፍዝ አደንግዝ እጽ ገበያና የመሳሰሉ ብዙ ችግሮች አሉብን። አዚዝ የሞሪታንያ ፕሬዝደንት ናቸው። ቀደም ያለውን የተናገሩትም ትላንት በተጠናቀቀው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ ነው። ዘግየት ብሎ ፕሬዝደንት ባራክ ኦባማ ፈጥኖ ደራሽ ሰላም ጠባቂ ኃይል በመፍጠር ላይ አገራቸው ለመተባበር ያላትን ሀሳብ ሲገልጹ፣ በአፍሪቃ ህብረት ወይም በተባበሩት መንግስታት አማካኝነት ሀገሮች ኃይሎቹን ፈጥኖ መመደብ እንደሚችሉ ተናግረዋል። በዚህ ባለፉት ዓመታት ሰላም ጠባቂዎችን በማስፈር ችሎታቸውን ያስመሰከሩ ስድስት አገሮች ማለትም ጋና፣ ሴኔጋል፣ ሩዋንዳ፣ ኢትዮጵያ፣ ታንዛኒያ እና ኡጋንዳ ጋር በመተባበር እንሰራለን። ከዩናይትድ ስቴትስና አፍሪቃ ውጭ ሌሎች ሀገሮችም በትብብሩ ቢሳተፉ መልካም መሆኑን ገልጸዋል። ኦባማ መላው ዓለም ከአፍሪቃ ሰላም መጠበቅ ስለሚጠቀም ከአህጉሪቱ ውጭ ሌሎች ሀገሮችም ይህን ጥረት እንዲደግፉ እንጠይቃለን። ፕሬዚደንት ኦባማ በሶማሊያ ና ማዕከላዊ አፍሪካ ሪፐብሊክ ሰላም ጠባቂዎች ሀገራቸው ተጨማሪ መሳሪያ እንደምትሰጥ ተናግረዋል እንደ አውሮፓ አቆጣጠር ከ2009 ዓ ም ወዲህ የአፍሪቃን ተቋማትና የሰላም ጥበቃ ጥረት ለመደገፍ ወደ 900 ሚሊዮን ዶላር ለመስጠት ዩናይትድ ስቴትስ ቃል ገብታለች የመጨረሻዊ የትንታኔ ርዕስ ደግሞ ወደ ጎረቤት ደቡብ ሱዳን ይወስደናል። የደቡብ ሱዳን አማጽያን ሁሉን አቀፍ ወደ ሆነው ድርድር ይመለሱ ዘንድ ዓለም አቀፉ ሕብረተሰብ ግፊት እንዲያደርግ ኢጋድ ጠይቋል። ኢጋድ እንዳለው አማጽያኑ በአዲስ አበባ የሰላም ድርድር የሚያደርጉትን ተሳትፎም አቋርጠዋል። የአማጽያኑ ዋነኛ ተደራዳሪ የኢጋድን መግለጫ አስተባብለዋል። እስክንድር ፍሬው ዝርዝሩን ይዟል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ትናንት ባወጣው አጠር ያለ መግለጫ የደቡብ ሱዳን አማጽያን ሳይዘገዩ ወደ ድርድር እንዲመለሱ አሳስቧል። እንደ ኢጋድ አባባል ከሆነ የአማጽያኑ ተወካዮች ከትናንት ጀምሮ በድርድሩ እየተሳተፉ አይደለም። አለም አቀፉ ማህበረሰብም ቀውሱን ለመፍታት የገቡትን ቃል ያከብሩ ዘንድ በአማጽያኑ ላይ ግፊት እንዲያደርግ ኢጋድ ጥሪ አቅርቧል። ሁሉን አሳታፊ በተባለው በዚህ የሰላም ድርድር ከመንግስትና ከአማጽያኑ በተጨማሪ የሚመለከታቸው ሁሉ መገኘት እንዳለባቸው የኢጋድ አደራዳሪዎች አምናሉ። እናም የሲቪክ ማህበረሰብ፣ የፖለቲካ ፓርቲዎች፣ የሃይማኖት ተቋማትና የሌሎች ድርጅቶች ተወካዮች ተጋብዘዋል። አማጽያኑ ሳይሳተፉ የቀሩትም እነዚህ ሁሉ የተገኙበትን የሰላም ድርድር ነው። የአማጽያኑ ተጠባባቂ ዋነኛ ተደራዳሪ ዶክተር ዲዩ ማቶክ ለቪኦኤ ሲናገሩ የኢጋድን መግለጫ እንደማይቀበሉት አስታውቀዋል። እኛ በሰላም ድርድሩ አሁን አለንበት፣ ምክንያቱም ከመንግስት ጋር እየተነጋገርን ነው ብለዋል። ውጤት የሚመጣውም ተፋላሚ የሆነው ነው እኛና መንግስት በቀጥታ ስንነጋገር ነው ባይ ናቸው። አቋማችን በጣም ግልጽ ነው። ኢጋድ ጦርነቱ እንዲቆም ከፈለገ ተፋላሚዎች ወገኖች ፊት ለፊት እንድንነጋገር ያድርገን። ጉዳዩ የሚመለከታቸው ሌሎች ወገኖች ግን ሀሳባቸውን ማካተት ይቻላቸው ዘንድ ምክር ሊጠይቁ ይችላሉ። ከመንግስት ጋር ፊት ለፊት መነጋገር እንችል ዘንድ ኢጋድ እስኪደውልልን እየጠበቅን ነው። አቋማችን ይህ ነው። እናም አማጽያኑ በድርድሩ አካሄድ የተለየ አቋም መያዛቸውን ቀጥለዋል። እየተዋጋን ያለነው እኛ እያለን በርካታ ሰዎችን በአንድ ክፍል ውስጥ ማወያየት ምን ይጠቅማል? ሲሉ ስማቸው እንዲገለጽ ያልፈለጉ አንድ የአማጽያኑ ተደራዳሪ ተናግረዋል። ከስድስት ሳምንታት በፊት ድርድሩ የተቋረጠውም በዚሁ ተመሳሳይ ምክንያት ነበር። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ክቡራትና ክቡራን አድማጮች የምትከታተሉት በ1431 አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ስቱዲዮ 7 የሚተላለፈውን ስርጭት ነው። ከቴክኒክ መሐንዲሱ ድሬሲ ገስ እና ከአቀናባሪዎቼ ደሳሌ መኮንን እንዲሁም ኢሳያ አካ ቢዬ ጋር አስተናጋጃችኋለሁ። አከበደ ነኝ። ወደ ቀጣዩ ቅንብር ነው የምናልፈው። ለስነ ግጥምና ቅኔ ቀልባቸውን የሰጡ ወጣትና ታዋቂ ገጣሚያንን ጨምሮ የሥነ ጽሑፍና ጥበብ አድናቂዎች የተሰባሰቡባቸው ሁለት መድረኮች ናቸው። የቀጣዩ ቅንብር መነሻ ወደዚያ እንላለን። የሁለት ከተሞች የሥነ ግጥም ጉባኤ ሀሳብና ስሜት ብዙ መላእክት ያየ የስድስት ወር ጨቅላ ፍልቅልቅ ፈገግታ የጠዋት ላይ ጤዛ የጤዛ ላይ ውሃ እንክብል ጠብታ የረጋው ሐይቅ ላይ ከነፋስ ያወጋ ሰንበሌት ሹክሹክታ እኒህን እያየው ናፍቆት ብራና ላይ ጨረቃዋን ስዬ ሐዘን ጸጸት ችግር ወዲያ ማዶ ጥዬ እንዲህ አይነት ሀሳብ ሰማይ ላይ ደመና ደመና ላይ ስዕል ስዕል ውስጥ እኔ እኔ ውስጥ ደግሞ አንቺ። ፍቅር ተወለደ፣ ጥላቻችን ሞተ፣ ጊዜው ተለወጠ፣ ዘመን ለኛ ባተ። ንፋስ ወዲያ ወዲህ እኛ ግን ወደ ላይ ተቃቅፈን ወደ ላይ የነገ ፍቅራችን ዛሬ ላይ እስክናይ ይህን ሁሉ ያየው ይህ የሕይወት ባህር አልጮኸም፣ ዝም ብሏል። እኔን ግን ሂድ በደስታ ቦርቅ፣ ዘለ ሰማይንካ ንካ መሬት ላይ ቁጭ በል እሰይ በል እልል በል እልል በል እልል በል ይለኛል ጠዋትና ማታ ፈልጌ ጠብቄሽ ያገኘው ሽለታ ገጣሚ ሰለሞን ሳህለ ሀሳብና ስሜት በሚል ርዕስ የቋጥራትን ርዝም ያለች ግጥም ቀንጨብ አድርገን ነበር በማስቀደም የሰማ ነው። የሰለሞን ሀሳብና ስሜት በዋሽንግተን ዲሲ እና በአዲስ አበባ ከተሞች በአንድ ቀን ለተካሄደው ዓመታዊ የግጥም ጉባኤ መክፈቻም ጭምር ነበረች። ተዋነይ ጠቢቡ በእውቀት በታምሩ ሞትን ሰባት ዓመት አቆመው ከበሩ፣ ታዲያ ምን ዋጋለው ሞትን ቢገትሩ፣ ሕይወትን አክብረው አጣፍጠው ካልኖሩ። ሽኛዋ ደግሞ በመድረኩ ከተሰሙት አንዷ የሰለሞን ሞገስ ምጥን ግጥም ናት። ዋና መቀመጫውን እዚህ በዋሽንግተን ዲሲ ባደረገው ጣይቱ የባህል ማዕከል ጠንሳሽነት ውሳኔ በሚል ተመሳሳይ ርዕስ በተመሳሳይ ጊዜ ከተካሄደው የዚህ ግጥም ጉባኤ አዘጋጆች ለምሽቱ የአዲስ አበባውን አስተባባሪ ገጣሚ ሰለሞን ሞገስንና ከተሳታፊዎቹ አንዱ የሆነውን በመግቢያውም ግጥሙን የሰማንለትን ሰለሞን ሳህልን ለውይይት ጋብዣለሁ። መጀመሪያው ለመጀመሪያ እዚህ እናንተ ሀገር ታሪክ መሰለ የምትባል ጓደኛ አለኝ። አብረኝ አብረኝ የተማረች ልጅ ነች፣ ገጣሚ ነች፣ መጽሐፍም አላት አንድ ቀን የሚል እና እሷ ነበረች ይህ እንድናዘጋጅ ከጣያቸው የባህል ማዕከል ጋር እንዳገናኘችን ውሳኔ በሚል ተመሳሳይ ርዕስ እዛም እዚህም ኢንዲኬድ ፍላጎት እንዳለ ነገረችን እና ከአለም ፀሐይም ጋር መገናኘት ጀመርን። ከዛ በኋላ የሚያስፈልጉ ነገሮች ነበሩ። እነማን ማን ቢያቀርቡ ጥሩ ነው ፕሮግራሙ ላይ በሚል የራሳችን ሀሳብ ወይም ፕሮፖዛል ሰጠን። እዛ ሌሎችም የሚያስፈልጉ ነገሮች ምን ምን መሆን እንዳለባቸው ተነጋገርንና ተስማማን። ሀሳብ ተለዋወጥን። በዛ መሰረት በቀረጽ ነው ፕሮጀክት መሰረት ማለት ነው። መጽሐፍ ካወጡም ካልታተመላቸውም በጣም ያን አድርገን በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አዳራሽ ከወጣት ገጣሚዎቹ ሌላ በተጨማሪ ተጋባዥ እንግዶችን በማድረግ የሥነ ጽሁፍ ዝግጅቱን አካሂደናል እና አዳራሹ ሙሉ ነበረ። የተረፈ ቦታ አልነበረም። ብዙ ሰዎች መጥተውልናል፣ ተገኝተዋል። ከገጣሚዎቹ በተጨማሪም መጋቢ ሐዲስ እሸቱ አለማየው ተገኝተው በሀገራችን ስነ ጽሁፍ ላይ በቅኔ ላይ በባህል ላይ በታሪክ ላይ የሚደገፈውን እየደገፉ የሚተቸውንም ደግሞ እየተቹ በጣም አዝናኝና አስተማሪ መልእክቶችና ትምህርት አስተላልተውልናል። በተጨማሪም ደግሞ የግዝ ቅኔ መምህር የሆኑት መምህር ሐዋስ ተረፈ በሀገር ቤት ባለው ስርአት መልክ ባቢያቸውን አጣብተው ባዶ እግራቸውን ሆነው በግዝና በአማርኛ ቅኔ ዘርፈው በጣም አስደስተውናል። ተመልካቹ ቀን የሰማበት ብቻ ሳይሆን እንዴት እንደሚከወንም ያየበት ጭምር ነበረ ዝግጅቱ። በጣም ጥሩ ነበረ። ፕሮግራሙን ስንቀበል ከዛ የተሰጠን መመሪያ ነበር። እኛም እዚህ ፕሮግራሙን ለማካሄድ የተጠቀምበት ምንድን ነበር ያ መመሪያ? የተስማማንበት መመሪያ ተሰጥቶን ነበር። እኛም የራሳችን ይዘን አዘጋጀን። ብልሃል ምንድን ነበር ያ መመሪያ? እሺ፣ ለምሳሌ አንደኛ የተሰጠ ርዕስ ውሳኔ የሚል ነበረ። አስገዳጅ ነገር አይደለም። ፍላጎት ያላቸው ውሳኔ በሚል ርዕስ በጭብጡ ላይ እንዲጽፉ አድርገናል። ሌላው ደግሞ በሀገር ቤት ያለውን የወጣቶች የስነ ጽሁፍ እንቅስቃሴ ባለን አቅም ለመደገፍ እንፈልጋለን ስላሉ ይህንን ነው የተቀበልነው። እኔ ብቻ አልነበርኩም የሰራሁት፣ ሌሎች ሰዎች ነበሩ። አብረውም አስረስ ነበሩ፣ ጌታቸው የሚባል ልጅ ነበረ፣ ኤርሚያስ ስዩም፣ ደሳለኝ ስዩም እገዛ ሰጥተውን ይህን ፕሮግራም ብናዘጋጀው አንደኛ ወጣት ደራሲያንን ያገናኛል፣ ያስተዋውቃል፣ ልምድ ያለዋውጣል ብለን አሰብን። ሁለተኛ ለስነ ጽሁፍ ወዳጆች ደግሞ ከወጣቶች ስነ ጽሁፉን ለመስማት ለማድመጥ ተጨማሪ መድረክ ይሆናቸዋል የሚል ነበረን። በእኛም በኩል በሀገራችን ለሚካሄደው የስነ ጽሁፍ እንቅስቃሴ እድገት አጋዥ ነው ወይም ደጋፊ ነው በሚል ነው የተቀበልነው እና በዚህ በተስማማነው መሰረት ዝግጅቱን አካሄደናል። ውሳኔ በሚል ርዕስ ባለፈው ሳምንት በአዲስ አበባና በዋሽንግተን ዲሲ መካከል የተካሄደውን የግጥም ጉባኤ፣ የስነ ጥበብ ምሽት ነበረ። ሰለሞን ሞገስ፣ ከአዘጋጆቹ አንዱ ዋና አዘጋጁ በመሆንህ ዝግጅቱ ምን ይመስል እንደነበረ ሱ ጠቅላላ ስዕሉን ሰጥተናል። ሰለሞን ሳለ፣ ከዚህ በፊት የነበረው ለመጀመሪያው ዝግጅት አዘጋጅ ዛሬ ተሳታፊ ሆነ የተገኘ ነበርክና ሰለሞን ሞገስ ያካፈለን ስሜት በቅርብ ከሚረዱት ውስጥም እንደመሆንህ ምን ይመስል ነበረ? ለአንተስ እንደ ተሳታፊ እስኪ ንገረን፣ የአንተስ እይታ ምን ይመስላል? የዘንድሮ የውሳኔ ፕሮግራም ዝግጅቱ በጣም ደስ ይል ነበረ። የመጀመሪያው ህይወት እዚህ ቦታ የሚለው ዝግጅት ላይ ሙዚቀኞችን ጨምረን ነበረ። ባህልም ዘመናዊ ሙዚቀኞች ጨምረን ነበረ። እሱ ጥሩ ነገሩ ነበረ። እዚህ ውሳኔ ላይ ያየሁት እና ደስ ያለኝ ደግሞ ቅኔ የሚቀኙ ሰዎችም አብረ ተቀላቅለው ቅኔ ሲዘረፍ በግዕዙም በአማርኛውም ሲዘረፍ፣ የሚገርመው ነገር ከተጋበዙት ገጣሚያን መሃል አብሬ ቁጭ ብዬ ነበርና የግዕዙ ቅኔ ሲቀኝና ትርጉሙ ሲተረጎም የነበረው ታላቅ የታዳሚውም ደስታ በጣም ደስ ሲል ነበረ። ወደፊትም ቢሆን ቢደረግ እያንዳንዱ ፕሮግራም ላይ እንደዚህ ዐይነት ነገር ቢደረግ፣ ስነ ጽሁፉንም ከግዕዙ ጋር አገናኝተን የምንሄድበት መንገድ ያሳየን ነገር አዲስና ደስ የሚል ነገር ነው። እሱ በጣም ደስ ያለኝ እና ለየት ያለብኝ ፕሮግራም ነበረ። ደስ ሲል ነበር። በቃ የሰዓት ችግር ብቻ ነው የነበር እንጂ ፕሮግራሙ አጠር መጠን ያለ ትልቅ ትምህርት የሚሰጥ ከነበሩም አድማጩም ሁሉም ደስ ያለው ፕሮግራም ነበረ። እንዳጋጣሚ አጋጣሚ ሆኖ የነበርኩኝ የመጀመሪያው ያቀረብኩትን የነበርኩኝ በተለይ ከኔ በኋላ የነበረው ነገር ደስ ሲል ነበር። እኔ አሁን ሰለሞን ሞገስን እንደው የምጠይቀው አሁን እባክህ ወደ አሜሪካ አስልከው በእኔ የምላክልህ ስልክ እንትና እስኪ ማታ ማታ ልቀ ደስ ደስ ይበለኝ ነው ብሎ ያኔ ሀለ በቃ ሰማው ባዳምጠው ባየው ደስ ይለኛል። ችግሩ ምንድነው ቀርታ አይወስደኝም። ከዛ በኋላ ደስ የሚለኝ ትኩሱ ስሜት አሁንም ድረስ ውስጤ ያደረ ይመስላል። ሰለሞን ሳሀለ እንደምትለው ሰለሞን ትሰማናለህ አለ አዎ፣ እያደመጥኩ ነው። እንግዲህ ሁለት ሰለሞኖችን እያነጋገርኩ ስለሆነ ግራና ቀኝ እስከና አባት ስማችሁ እየጠራው ቦታ እያለዋወጥኩ ጠይቃለሁ። በወጣቶችም በአዋቂዎችም ዘንድ የቀረቡ የተለያዩ ዝግጅቶች የታዩበት እንደመሆኑ እስኪ የሳባችሁን የተለየ ስሜት ያሳደሩብህን ጠቃቅስልን አድማጮች በሁለቱ ከተሞች ዓመታዊ የግጥም ጉባኤ መነሻነት ከሁለቱ ሰለሞኖች ጋር የጀመርኩት ወግ አልተቋጨም። ለቀሪው ውይታችን ከምርጥ ግጥሞቻቸው ጥቂቱን አክለን በመጪው ፕሮግራማችን እንመለሳለን። ለአሁኑ ግን ገጣሚያኑን እንግዶቼን ሰለሞን ሞገስንና ሰለሞን ሳሌን አመሰግናለሁ። እግዜር ይስጠልን። ን ከሁለቱ ሰለሞኖች ጋር የጀመርነው ወግ እንዲያውም ዛሬ በመደበኛው ስርጭታችን በባህልና ማህበረሰብ ሁለተኛው ክፍል ይኖረናል። ከወዲሁ ለማስታወስ ወዳለው አድማጮች እዚህ ግድም ከፕሮግራማችን ከመጠናቀቁ በፊት በሙዚቃ ፋታ እናደርጋለን። ለምን ይሆን ይለናል ቴዲ አፍሮ እንስማለን።

መልሰን እስክንገናኝ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመሩልን ደሳለኝ መኮንን እና ኢሲያካ ቢኤ እንዲሁም ከስርጭት መሐንዲሱ ኦድሬስ ሪገስ ጋር በመሆን በዚሁ ሰናበታለሁ። መልካም ምሽት ከቴሌጋ ለተዋችሁ በምን ይሆን